በአሁኑ ወቅት ከአንድ ሚሊዮን በላይ የሚሆኑ ህጻናት በኮሌራ በሽታ ሊያዙ እንደሚችሉም የህፃናት አድን ድርጅት ሴቭ ዘ ችልድረን ትናንት ባወጣው ዘገባ አስታውቋል። በየመን የሁቲ አማጽያንና የቀድሞው የየመን ፕሬዝዳንት አሊ አብዱላህ ሳላህ በአንድ በኩል በሳውዲ አረቢያና አጋሮቿ የሚደገፈው የሚስተር አቤድ ማንሱር ሃዲ መንግስት በሌላ በኩል ሆነው ካለፉት ሁለት ዓመታት ጀምሮ በከፋ ጦርነት ውስጥ እንደሆኑ የሚታወቅ ነው። ጦርነቱ እስካሁን የአስር ሺህ ሰዎችን ህይወት ቀጥፏል፣ ከ40 ሺህ በላይ የሚሆኑትን ቁስለኛ አድርጓል፣ የመንግስት መዋቅሮችንም አፈራርሷል። ሁለቱም ተፋላሚ ወገኖች በሰላማዊ ሰዎችና በመንግስት መዋቅሮች ላይ ጉዳት በማድረስ የሚከሰሱ ቢሆንም በተለይ የሳውዲ አረቢያ የአየር ድብደባ ግን አገሪቱን ጭራሽ እያወደማት ነው የሚባለው። ሳውዲ አረቢያ የሁቲ አማጽያን በኢራን የሚደገፉ ናቸው በማለት የገልፍ ባህረ ስላጤ አገሮችን አስተባብራ ወደ ጦርነቱ የገባች ሲሆን ኢራን ግን የየመን ጦርነት የውስጥ የፖለቲካ ችግር የወለደው ነው በማለት የሳውዲን ክስ ስታስተባበል ቆይታለች። ምዕራባውያን በተለይም አሜሪካና ብሪታንያ ግን በቀጥታም ባይሆን የሳውዲን እርምጃ እንደሚደግፉ እና የጦር መሳሪያ ሽያጭም እያከናወኑ እንደሆነ ነው በተለያዩ የመገናኛ ብዙኃን የሚገለጸው። የሳውዲ አረቢያ አውሮፕላኖች በሚፈጽሙት ጅምላ ድብደባ ምክንያት በአማጽያን ስር ባሉ አካባቢዎች የሚሞቱ ሰላማዊ ሰዎች ቁጥር ከፍተኛ እንደሆነና የመንግስት መዋቅሮች እንደፈረሱ ከስፍራው የሚደርሱ ዘገባዎች ያስረዳሉ። የህፃናት ድርጅት ሴፍ ዘ ችልድረን ከፍተኛ የፖሊሲ አማካሪ የሆኑት ወይዘሪት ካሮሊን አኒንግ በየመን በተለይ ህፃናት የሚገኙበትን አስከፊ ሁኔታ እንዲህ በማለት ይገልጹታል። የመንስ ችልድረን አር ትራፕድ ኢን ኤን ኦልሞስት ኢማጅናብል ትራጀዲ ዘይ አር አንደር አታክ ፍሮም ኦል ሳይድስ። የየመን ህጻናት ማንም በማይገምተው አሳዛኝ ሁኔታ ውስጥ ነው የሚገኙት። ከሁሉም ወገኖች ጥቃት ይፈጸምባቸዋል፣ በረሃብ ተጎድተዋል። በመላ አገሪቱ አንድ ሚሊዮን የሚሆኑ ህጻናት በረሃብ ምክንያት ከሞት አፋፍ ላይ ናቸው። ብዙዎች ህጻናትና ወላጆቻቸው የገባው የኮሌራ ወረርሽኝ ሰለባ እየሆኑ ነው። የሰብአዊ መብት ተከራካሪዎች ለየመን ውድመትና ለህዝቡ በዚህ ደረጃ ለስቃይ መዳረግ የሁለቱን የየመን ተፈላሚ ወገኖችና የሳውዲ አረቢያ መንግስትን ተጠያቂ ያደርጋሉ። እነዚህ ወገኖች ተጠያቂ የሚሆኑት በገቡበት አላስፈላጊ ጦርነት ምክንያት ለደረሰው ጉዳት ብቻ ሳይሆን ለተከሰተው የኮሌራ ወረርሽኝ እንኳ እርዳታ ለማድረስ ችግር በመፍጠራቸው ነው። እንደ ወይዘሪት ካሮሊና አስተያየት በምድር ላይ እየተፋለሙ ያሉ ኃይሎች ኃላፊነት መውሰድ አለባቸው፣ ምክንያቱም ሰብአዊ እርዳታ ለማድረስ እንዳንችል ችግር እየፈጠሩብን ነው። በሳውዲ አረቢያ የሚመራው ቡድን የሚያደርሰው የአየር ድብደባ የፍሳሽ ቧንቧዎችን፣ ሆስፒታሎችን በማውደሙ ነው የአሁኑ የኮሌራ ወረርሽኝ ሊከሰትና ሊስፋፋ የቻለው በማለት የየመን ህዝብ በራሱ በራሱ ፖለቲከኞችና ጎረቤቶቹ እየተጠቃ መሆኑን ገልጸዋል። በየመን ጉዳይ ተጠያቂዎቹ ሳውዲ አረቢያን የመሳሰሉት ዋና ዋናዎቹ የጦርነቱ ተዋንያኖች ብቻ አይደሉም በማለት ታዛቢዎች የሳውዲን እርምጃ አይተው እንዳላዩ ብቻ ሳይሆን መሳሪያ በመሸጥም የሚተባበሩትን አሜሪካንን መሰል የሳውዲ ወዳጆችን ይወቅሳሉ። እንደነዚህ ታዛቢዎች አስተያየት እንደ የመን ጦርነት ከፍተኛ ጉዳት ያደረሰ ሀገር ያፈረሰ የለም፣ ግን ደግሞ በዓለም አቀፉ ማህበረሰብ እንደ የመን የተረሳና ችላ የተባለ የለም። የመንግስታት ድርጅትና ሌሎች የእርዳታ ድርጅቶች ግን የመናውያን ተፈላሚ ወገኖቹ መሆኑ ስትራቴጂካዊ ጥቅም አለን የሚሉ የአካባቢው አገሮች ፍላጎታቸው ሊሳካ የሚችለው በቅድሚያ የመናውያን ከኮሌራ ወረርሽኝና ከጥይት ናዳ ተርፈው አገሪቱ እንደ አገር ልትቀጥል ስትችል መሆኑን በመግለጽ ጦርነቱን እንዲያቆሙና ለሰው ሕይወት ቅድሚያ እንዲሰጡ እያሳሰቡ ነው። የመንግስታቱ ድርጅት የህፃናት መርጃ ድርጅት ዩኒሴፍ ዋና ዳይሬክተር ሚስተር አንቶኒ ሊክ በቅርቡ ለአንድ የብዙሀን መገናኛ በሰጡት አስተያየት እንደገለጹት በየመን ህዝብና ህጻናት ላይ የደረሰው ስቃይ እንደ አውሮፓ አቆጣጠር መስከረም 2014 ዓ ም የተቀሰቀሰውና ሳዑዲ አረቢያና ኢራን የገቡበት አሜሪካም ድጋፍ የሰጠችበት የእርስ በርስ ጦርነት ውጤት ነው። መፍትሄውም የጦርነቱ መቆም ነው። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።